እንዲሁም በመከላከያ ሚኒስቴር በማዕከላዊ እዝ ከፍተኛ የወታደራዊ ደህንነት መረጃ መኮንን በመሆኑም የሠሩ ናቸው። እኚህ መኮንን ከባለቤታቸው ሞት በኋላ ከአንድ ዓመት በላይ በጎዳና ተዳዳሪነት የቆዩ ሲሆኑ ሙሉ ስማቸውም ኮረኔል ካሳውን ትርፌ ይባላል። ከኮረኔል ጋር ስለ ውትድርና፣ ስለ ጦር አውድማዎችና በአጠቃላይ ስለ ሕይወት ታሪካቸው እንዲሁም እንዴት ለጎዳና ህይወት ሊበቁ እንደቻሉ እየተጫወትን ለረጅም ሰዓታት አብረን ቆይታ አድርገናል።